ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳን የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩህ አካባቢያችንን አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል፣ ወደ ራስህ ስትመለከት፣ እናቴ በኔ ህይወት በእኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም። የሰማችሁት አማኔል የሺወንድን ነው። አማኔል የኢትዮጵያ ሰብአዊ መብት ኮሚሽን ባሰናዳው የፊልም ፌስቲቫል ላይ ከቀረቡ ፊልሞች መካከል አንዱ የሆነው ክሱት ፊልም ተዋናይና ፕሮዲሰር ነው። ተያዥ ሀሳቦችን በምሽቱ ያጋረናል። በሌላ ጉዳይ ደግሞ አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞከርም ወይም ደግሞ አይወስድም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ ስጠቀም ነበር፣ ችግሮችን መርሳት ብዙ አይነት ውዥብር ውስጥ ነበር። ወጣቱን ደራሲ ሄኖክ አምድ አካል ወርቅን የሰማ ነው። ወደ ራስ መመለስ የተሰኘ በግል ልምዱ ላይ ያነጣጠረ ለሌሎች ወጣቶች መልካም መንገድን የሚያሳይ መጽሐፍ ደራሲ ነው። የእሱንም ሐሳብ ቆየት ብለን እናዳምጣለን። እኒና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ዝዩ እመራለሁ። የዛሬ እንግዲህ የምስልና የድምፅ ቅንብሩን የሚከውንልን ደግሞ ኤልያስ ነው ኤልያስ ነው። ወደ ቀዳሚው ዝግጅት እንሻገር ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁ ስላላችሁ በእጅጉ ደስ ብሎናል። ወደ ቀዳሚው ዝግጅት እንሻገር። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በማህበራዊ ሚዲያዎች ላይ ይሰማል። ማህበራዊ ሚዲያው ከቀደመው ጊዜ የበለጠ መረጃዎች እንድንሰማ ማድረጉ እንዳለ ሆኖ ነው ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየዕለቱ 30 ሰዎች ራሳቸውን እንደሚያጠፉና በዚህ ምክንያት ቢያንስ 150 ሰዎች ቀሪ ሕይወታቸውን የሚወዱትን ሰው ራሱ በማጥፋቱን በሚያስከትለው መዘዝ ጥላ ስር እንደሚያሳልፉ አመላክቷል። ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው? ምን አይነት እርዳታ ማድረግስ ይቻላል? ስትል ስመኝሸ ቆየ ራስን ከማጥፋት ጥረት በህክምና እርዳታ ተርፎ ወደ ራስ መመለስ የተሰኘ መጽሐፍ የጻፈውን ወጣት ሄኖክ አምዴ አካል ወርቅን አነጋግረዋለች። በመቀጠል ይቀርባል። ስሜ ሄኖክ አምዴ አካል ወርቅ ነው። የተወለድኩት በአዲስ አበባ ነው። ሀይስኩልም መጀመሪያ ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት የተማርኩት፣ ከዛ በኋላ ግሪክ ስኩል ግሪክ ኮሚኒቲ ስኩል የሚባል የብሪትሽ ክርክርም ያለበት ትምህርት ቤት የተማርኩት በሄኖክ እንደነገርከን ጥሩ የሚባሉ ትምህርት ቤቶች ጥሩ የሚባል ህይወት ውስጥ ነው የኖርከው ያደግከው። ግን ገና ልጅ እያለህ ነው የአይምሮ ጭንቀት ወይም የመረበሽ ስሜት የጀመረ መነሻው ምን እንደሆነ ታውቃለህ? በልጅነት የነበረው የአይምሮ ጭንቀት ወይም የመረበሽ ስሜት ኬት እንደመጣ በልጅነት ቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው፣ አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ ዓመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ቻል ሳይኮሎጂስት እናሳይ እና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊ ሳይድ ወይ ቤተክርስቲያን በተደጋጋሚ ቢሄድ ወይ መጽሐፍ ቅዱስ ጥናት ቢኖረው በሚለው በሁለቱም አቅጣጫ ሀሳብ ቀርቦ ነበር። ግን በሁለቱም ባሰቡት ሀሳቦች ስላልተፈጸመ ያው ፍራቻው ቀጥሎ ምን ብሎ ምን ብሎ ይሄድበታል። ስለዚህ በዛ ሰዓት ቤተሰብ ትኩረት አድርጎ ለምሳሌ አሁን ቻይልድ ሳይኮሎጂስት አባቴ ብሎ ቻይል ሳይኮሎጂስት ባናግር ኖሮ መፍትሄ ሊገኝ ይችል ይሆናል። በመንፈሳዊም ሳይድ ደግሞ እና እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ይሄ ልጅ በዚህ እድሜው መንፈሱ የተረበሸው እንቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር። ግን ያው እንደሚታወቀው በእኛ አሁን ይህንን ዋናውን መጽሐፍ ጻፍኩበት ምክንያት እኛ ባህል ውስጥ እንደዚህ አይነት ነገር ትኩረት ስለማይሰጠው ወጣቶች ብዙ ልጆች የጭንቅ መንፈስ ወይም ደግሞ የሐዘን መንፈስ ዲፕሬሽን፣ ኤንግዛይቲ የሚባለው ኤክስፒሪየንስ የሚያርቡታለ። እንግዲህ እያደግ ስትመጣ ይሄ ስሜት ከጊዜ በኋላ በእሱ ሳሲያዎች ንጥረ ነገሮች እንደተተካ ትገልጻለህ እና ይህ የሆነው ምናልባት አሁን እንዳልነው በልጅነት የነበረህ መረበሽ ወላጆች በቅርብ ቢያስተውሉትም ወደ እርዳታ ባለማምራቱ ወይም በልጅነት እርዳታውን ባለማግኘትህ አሁን እንዳነሳሹ ቅዠቱ ወይም ደግሞ የፍራቻው እየታከመ እየዳነ ሲመጣ ደግሞ ወደ ሌላ ደግሞ ባህሪ እየተለወጠ መጣ። እስከ መጨረሻው ልጅነት የለም። እያደገ ሲመጣ ሌላ አይነት ነገሮች ይመጣሉ። ሁሉም ነገር ተመልሶ የሚሄደው ወደ ልጅነት ነው፣ ዋናው መሰረቱ። ያንን መሰረት በዛ ሰዓት ስላልተስተካከለ ወደፊት ደግሞ ካለፈ በኋላ አይስተካከልም፣ አታለም። ግን እሱንም ደረጃ ደግሞ ለማስተካከል እርምጃ፣ ውሳኔ መወሰን ያስፈልጋል። እና ልጅም ሆነ ወጣትም ሆነ ትልቅ ሰውም ሆነ የአይምሮ ጭንቀት ሆነ ወይም የመንፈስ መረበሽ እኛ ውስጣችን ያለውን አንድ ሰው ውስጡን ያለውን ካላወራውና፣ ካልተናገረው ሐኪሙ ሳይካያትሪስት ሆነ ሳይኮሎጂስት መፍትሄውን ሊሰጠን አይችልም። መድኃኒቱን ሊሰጠን አይችልም። መጽሐፍ ላይ አሁንም ልመለስና በኋላ ላይ ደግሞ የወላጆች ፍቺ መጣ ያደን ትገልጻለህ። ምናልባት በወላጆች መካከል የነበረው አለመስማማት በልጅነት አፍንህ ያስከው እና የሚረብሽ ስሜት በኋላም ለሚያጋጥሙ የአእምሮ መታወኮች ምን ያክል አስተዋጽኦ አርጓል ትላለን። እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን ሆን ችግር አለ ብለን ካለን እንደሌለም ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔው ሲመጣ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል። እኔም በራሴ መንገድ አሳልፍቸዋለሁ። ግን የራሳችን ቤት ውስጥ ፍች ይመጣል ብለን አልጠበቅንም ነበር። ስለዚህ ያ ነገር ሲመጣ ስላልተዘጋጀን ስለነበር የነበሩኝ ሌላ ችግሮች ተደራርበው እንደ አዲስ ይመጣሉ ማለት ነው። እንግዲህ በዚህ ሁሉ አልፈ መጨረሻ ላይ ሲበዛብህ ራስን ወደ ማጥፋት ውሳኔ ሄደሃል፣ እና እንዴት ነበረ ውሳኔው ዛሬ ላይ ስታስበው? አንድ ሰው ራስን የማጥፋት ውሳኔ ላይ የሚያደርሰው ምን ሲያጣ ነው? አንድ ሰው ዝም ብሎ ከመሬት ተነስቶ ራሱን ለማጥፋት አይሞክርም ወይም ደግሞ አይወስንም። በእኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ ይጠቀም ነበር ከችግሮች ለመርሳት ብዙ አይነት ውዥብር ውስጥ ነበር። ሶ በዛ ሰዓት የምጠቀማቸው ሀሽሾች አይሙሬ ውስጥ የሚፈጥሩት ኢምባላንስ እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር። ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራስ ድረስ ደርሼ ነበር። ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት። ያንተን እድል ያላገኘዋሉ፣ ራሳቸውን ወደ ማጥፋት ውሳኔ ሲደርሱ በወሰዱት እርምጃ ይህን ሁለተኛ እድል ያላገኘዋሉ። አንተ ግን ዛሬ ያችን መስመር አልፈህ ተመልሰህ የመኖር እድል አግኝተሃልና፣ እስኪ ምናልባት በዚህ አይነት ስሜት ውስጥ ላሉ ወጣቶች ምን የምትላቸው ነገር አለ? በአሁኑ ሰዓት ኢትዮጵያ ውስጥ በጣም በጣም በጣም አስፈሪ ጊዜ ነው። ለምን በጣም ብዙ ብዙ ሀሽሾች ገብተዋል ኢትዮጵያ ውስጥ ብዙ ተጠቃሚ አለ። እኔ ያንን ሀሽሽ በመጠቀሜ እና በማብዛቴ ነው ከራሴ ጋር ተጣልቼ ወደ ራስ ማጥፋት የደረስኩት። ስለዚህ ካላስፈላጊ ነገር መራቅ ባይርቁም እግዚአብሔር ካጠገባቸው እንዳለን ለእኔ እንደታገለው እንደሚታገልላቸው፣ እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለእነሱም አምናለሁ። ምንም ጨለማ ቢሆን አንድ ሻማ ብናበራ ጨለማዋ ትጠፋለች። እዚህ ተስፋን ያዘውም ብለው በቤተሰብ በህክምና በሃይማኖት እርዳታ ማግኘት ስትጀምር ነው እንግዲህ በአንተ ላይ የመጣውን ለውጥ ማየት የቻል ነው። እና የዚህም ሁሉ እርዳታ እንዴት ትገልጸዋለህ? ምን ያክልስ አስፈላጊ ነው? እናቴም አባቴም ወንድሜም ቤተሰቦቼም ዙሪያ በሙሉ ላይ ያሉት ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ ብዙ ኢትዮጵያዊ ቤተሰቦች ሆኑ ጓደኞች እንደዚህ አይነት ታሪክ ወይም ኢንፎርሜሽን ባይወጣ ብለው ነው የሚታገሉት እና የሚይዙት። የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን አንድ ሺ ኮፒ ያሳተሙልኝ። ስለዚህ ከእግዚአብሔር በኋላ በቤተሰቦቼ ድጋፍ ነው እዚህ የደረስኩት። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ ንስሐ አባቴንም እያማከርኩ፣ ሳይካትሪስቴንም እያማከርኩ፣ ህብረተሰቡንም እያማከርኩ፣ ቤተሰቦቼንም እያማከርኩ ነው ያለውታሁ። ስመኝሽንና እንግዳዋን ሄኖ ካምዴን በእጅጉ እናመሰግናለን። ወደ ቀጣዩ ዝግጅት ስንሻገር የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ኅዳርና ታኅሳስ ወራት አዲስ አበባን ጨምሮ በአምስት የኢትዮጵያ ከተሞች የሰባዊ መብቶች ፊልም ፌስቲቫል አካሂደዋል። በፌስቲቫሉ ከታዩት ፊልሞች መካከል አንዱ ክሱት የተሰኘው ፊልም ነው። ፊልሙ ህብረተሰቡ በሴቶች ላይ ያለውን አመለካከትና በሴቶች ላይ የሚፈጸሙ ጥቃቶችን ይቃኛል። የክሱት ፊልም ፕሮዲሰርና ተዋናይ አማኑኤል የሺወንድ ስለ ፊልሙ ዓላማና ይዘት በተመለከተ ለአሜሪካ ድምፅ አስተያየቱን ሰጥተዋል። አማኑኤልን ያነጋገረው ገብረ ሚካኤል ገብረ መድህን ነው። አመሰግናለሁ። እስኪ ራስህን አስተዋውቀን። አማኑኤል የሺወንድ እባላለሁ። የክሱት ፊልም ፕሮዲሰርና ተዋናይ። ክሱት ማለት ክስተት፣ የተከሰተ እንደማለት ነው። ሴት ዋና ገጸ ባህሪ ለመስራት ነው የሞከርነው በህይወታችን እንደምናውቀው በተለይ እንደኛ ኢትዮጵያ ውስጥ እናቶቻችን እህቶቻችን ሰፊ የሆነ ሙያ ቤታችን ውስጥ አላቸው። በተለይ ቤተሰብ በመመሰረት ልጆችን በማሳደግ በማኖር መፍትሄ በመስጠት መለኛ በመሆን ትልቅ አስተዋጽኦ ያበረክታሉ እናቶች ወይም እህቶች ይህንን ነገር ወደ ፊልሙ እኛ ያመጣ ነው። ሀገራችን ውስጥ ነባራዊ እውነታው ምንድን ነው ብለን እሱን አጥነተን ሁላችንም በየቤቶቻችን ሴት ጀግኖች ስላሉ ወደፊት አምጥተን የመስራት የሞከርነው ማለት ነው። አንዲት ሴት ከራሷ ህይወት አልፋ በሰዎች ህይወት ውስጥ ተከስታ ክስተት ሆና የሰዎችንም ህይወት መስመር ለማስያዝ የምትጠር ጀግና ሴት ነው ለመሳል የሞከርነው ይህንን ፊልም ለመስራት ያነሳሳህ ሀሳብ ወይ ምክንያት ምንድን ነው? ፊልም ለመስራት ማሰብ የስነ ጥበብ ገፊ ነው። ራሱ ገፍቶ ገፍቶ ፊልም እንድትሰራ ያደርግ ሊያደርግ ይችላል። በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳ የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩ አካባቢያችንን አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል፣ ወደ ራስህ ስትመለከት እናቴ በእኔ ህይወት በእኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም። ብንመረምረው በጣም ሰፊ ነገር ነው የሚያስተላልፈው የእናቶቻችን ውለታ። ይህን ነገር እንዴት አድርገን ዋና አድርገን መግለጽ እንችላለን ብለን ስናስብ ልናወራ የምንችለው በፊልም ብቻ ስለሆነ ነው የመረጥ ነው። ይህንን ርዕስ መርጠን ለመስራት የሞከር ነው። ሌላው ግን ሁለተኛ ና ሶስተኛ እያለ የምንዘረዝራቸው ነገሮች አንዳንዴ ሰዎች በተለይ ማህበረሰብ አንድ መንደር ለሚሰራው ስህተት ተጠያቂ አይሆንም። ለሚያሳድጋቸው ልጆች ወይም ደግሞ ለሚኮረኩማቸው ልጆች ተጠያቂ አይሆንም። አንድን ጥሩም ልጅ፣ አንድን መጥፎም ልጅ ራሱ ማህበረሰቡ ሊቀርጽ ይችላል። ግን ከዛ በኋላ ማህበረሰቡን አጥፍተሃል ብሎ የሚወቅሰው የሕግ አካልም ሌላም ሰው የለም። ልናወራ የምንችለው ይህንን ልጅ እናንተ ናችሁ ያሳደጋችሁት ብሎ ማህበረሰብን ሊወቅስ የሚችለው ፊልም ነው እንጂ ሌላ አካል ስለሌለ በፊልም ማውራት ስላለብንም ጭምር ነው። ክሱት በሚለው ፊልምህ በትክክል ምን መልእክት ማስተላለፍ ነው ያሰብከው? በሱሱ እንዲገነዘቡት የምንፈልገው ገፊ አለመሆንን ነው። አንድን ሰው ማግለል፣ የአንድን ሰው ሀሳብ አለማዳመጥ፣ ወይም ደግሞ ስህተቱን በስህተት መንገድ ተነጋግሮ መፍታት አለመቻል ወደ አልታሰቡ አደገኛ አቅጣጫዎች ሊመራ እንደሚችል ይህንን ቆም ብሎን ሁላችንም እንድናስተውል ነው። ሁለተኛው ማውራት የፈለግ ነው ግን ማህበረሰቡ ብቻ አይደለም እንደ ሀገርም እንደ ህዝብም ለሴቶቻችን ለእናትና እህቶቻችን የምንሰጠውን ሚና የምንሰጠውን አስተሳሰብ የምንረዳበትን መንገድ አቅጣጫውን እንድንለየው። ምንድንነው ምንድን ነው መሰለ የሚሰሩት ስራና የዋሉልን ልጅን ውለታ በጣም ትልቅ ነው። እንደ ሀገር፣ እንደ ህዝብ፣ እንደ ትውልድ ወይም ደግሞ እንደ ልጅኔ ለምሳሌ የምንሰጣቸው ክብርና የምንሰጣቸው ቦታ ግን ትንሽ ነው። ይሄ ተራርሞ እንዲሄድ ነው። አንድም ማስተላለፍ የፈለግ ነው መልእክት ከዚህ ከዚህ አንጻር ለሴቶች የምንሰጠውን ግምትና ሚና ማረም ስለፈለግን ነው። ሌላው ለምሳሌ በብዛት የሥነ ጥበብ ስራዎቻችን ላይ ለባሎቻቸው ከረባት የሚያስሩ ወይም ደግሞ የሆነ ምንድን ነው ጠበቃ መሆን አማካሪ መሆን ምናምን እንደዚህ አይነት ትምህርት ለተማሩ ሰዎች ነው፣ አብዛኛውን ጊዜ ቦታችን የምንሰጠው ወይም ደግሞ ከተሜ ለምንለው ሰው እኛ የሰራ ነው። ደግሞ እታች ያለው ማህበረሰብ ውስጥ ተቀላቅላ የምትኖር መቀመም የምትችል አረቂ ማውጣት የምታውቅ፣ ከዛ በኋላ አረቂውን ደግሞ ለተጠቃሚው ማከፋፈል የምትችል ያ ማለት ሂሳብ የምታውቅ፣ ከዛ በኋላ ደግሞ የእንጀራ ናት ሆና ልጇን ደግሞ የእሷ ያልሆነው ልጅ በጣም መውለድ የምትችል፣ ቤተሰብ መምራት የምትችል፣ ከራሷ ህይወት አልፋ ለሰው ልጅ ህይወት የምትተጋ ፍትህ ካልተሰጣት ፍትዋ ፍትህን ፈልጋ የምትታገል እስከ ሰዎች ፍትህን መጠበቅ ሳይሆን ራሷ ፍትህን ለመፈለግ የምትታገል የሚያዳምጣት ሳይሆን ወይም ደግሞ በምትጨቆንበት አካባቢ ውስጥ ራሷ እንድትደመጥ ማድረግ የምትችል ሴት ነው። ለመስራት የሞክር ነው ማለት ነው። ይሄ ተላልፏል ብለን እናስባል። የኢትዮጵያ ሰብአዊ መብቶች ኮሚሽን የፊልም ፌስቲቫል ተሳታፊ ነበር። ፊልሙ እዛ ለመታየት በቅቷል እና እንዴት ተመረጠ? እዛ ፊልም ፌስቲቫል ላይ ለመታየት የኢትዮጵያ ሰብአዊ መብቶች ፊልም ፌስቲቫል አምስት ከተማ ተደርጓል። የአንዱ የኛ የሚመረጡት ተኛ ፊልም ነበረ የሰብአዊ መብት ያው ስለ ፍትህ ነው። ዋና ጉዳዩ ስለ ፍትህ ሲወራ የኛ አንደኛው ፍትህ ነበር። ሁለተኛው ደግሞ እነዚህ የሴት ልጅ ጥቃት ላይ ጭምር ያውራ ስለነበረ በሁለቱ ምክንያት የተመረጠው የእኛ ፊልም። በዋነኝነት የህግ አካላት ለጉዳዩ ቅድሚያ ባለመስጠት ወይም ደግሞ ሌላ የተሻለ ነው ወይም ደግሞ ሌላ ቅድሚያ መሰጠት አለበት ብለው ላሰቡት ጉዳይ ጊዜ ሲሰጡ የእሷን ርዕስና የእሷን ችግር ስለዘነጉት በራሷ መንገድ ፍትህ የምትፈልግ ገጸ ባህሪ ይሳሉ። እዚህ ውስጥ ምን ያውራል መሰለህ? የህግ አካላት ሳያመዛዝኑ ቶሎ ብለው ወደ ችግሩ መድረስ የማይችሉ ከሆነ ችግር የደረሰባቸው ሰዎች በራሳቸው መንገድ ፍትህን መፈለግ ይጀምራሉ። በራሳቸው መንገድ ነገርን ማስተካከል ይጀምራሉ። በራሱ መንገድ ፍትህን ማስተካከል የምትችል ከሆነ ልከኛ ፍትህኑ ልታገኙ ትችላለህ። ያልሆነም ደግሞ ጥፋት ልታጠፋ ትችላለህ። በዚህ ምክንያት ይመስለኛል የሰብአዊ መብቶች ኮሚሽን ፊልማችንን አንድ የመረጠበት ምክንያት ይሄኛው። ሁለተኛው ደግሞ ሴት ልጅ ላይ በሚደርሰው ጥቃት ነው። እንደ አንደኛው ገጸ ባህሪ አንዲትን ምስኪን አግቶ ለወራት እየደፈረ ታማ ሕክምና እንዳታገኝ እያደረገ ምናምን የሚሰራ ነው። እዚህም ላይ ስለሚያወራ ሁለቱም ላይ ስለሚነጋገር ለዚህ ነው እንግዲህ የሰብአዊ ምርቶች ይህን ፊልም የመረጠው። አምስቱም ከተማ ላይ ጥሩ አቀባበል ነበረው። ዋናውን ተመልካች እንድናገኝ ያድርጎናል። ስለ ፊልምህና ስለ መልእክቱ ስላጫወትከን እጅግ አርጌ አመሰግናለሁ። አመሰግናለሁ እናንተንም ገብረ ሚካኤል። ዜና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዛሬ በዩናይትድ ስቴትስ የእውቁ የሲቪል መብት ታጋይ ማርቲን ሉተር ኪንግ የልደት በዓል እየተከበረ ይገኛል። ይህን የተመለከተ ዘገባ የድንግርሞ ታሰማናለች። እንደ አውሮፓውያን አቆጣጠር ነሐሴ 28 ቀን 1963 በዋሽንግተን ዲሲ በተካሄደው የጥቁሮች ሰልፍ ላይ ማርቲን ሉተር ኪንግ ህልም አለኝ በሚል ርዕስ ያደረጉት ንግግር ዘመን ተሻጋሪ ነው። ይህንን ንግግር ከመላው አሜሪካ የመጡ እጅግ ብዙ ሰዎች የታደሙት ሲሆን የነበሩት ታዳሚዎች እስከ 250 ሺህ የሚደርሱ እንደነበሩ ይነገራል። አሜሪካ ውስጥ ያለውን የዘር ጭቆናና የእኩልነት መብታ ለመከበር የሚቃወም እና ከ400 አመት በላይ የዘለቀውን የጥቁሮች የባርነት ትግል ወደ ዜግነት ያሻገረ እየተሰኘ ይወደሳል። ይህ ሀያል የሆነ የዶክተር ማርቲን ሉተር ኪንግ ንግግር አላማው አሜሪካውያን በዩናይትድ ስቴትስ ውስጥ እየተካሄደ ያለውን የዘር የሲቪልና የኢኮኖሚ እኩልነት እንዲገነዘቡ ለማድረግ ነው። በደቡባዊ ጆርጂያ ግዛት ከመንፈሳዊ አባት የተወለዱት ዶክተር ማርቲን ሉተር ኪንግ እሳቸውም የአባታቸውን ፈለግ በመከተል በደቡባዊ ዩናይትድ ስቴትስ አላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን በመንፈሳዊ አገልጋይ ሆነዋል። አብዛኛውም የትግል ህይወታቸው ከግጭት ይልቅ ሰላምን፣ ከመገዛት ይልቅ እኩልነትን እንዲሁም ደግሞ ፍትሐዊ የሆነ ክፍፍል እንዲኖር ለመፈለጋቸውና የላቀ የንግግር ክህሎት ለማዳበራቸው ይኸው የክርስትና ሃይማኖት አገልጋይ መሆናቸው ተጽዕኖ እንዳሳደረ ይነገራል። ዶክተር ማርቲን ሉተር ኪንግ የተወለዱበት ዘመን ዘርና ቀለምን መሰረት ያደረገ መድሎ እጅግ የተንሰራፋ ሲሆን ጥቁሮች እጮች በሚጠቀሙባቸው የ ትራንስፖርት የመዝናኛና የሕዝብ አገልግሎቶች እንዳይጠቀሙ የሚያግድ ሌላው ቀርቶ መጸዳጃ ቤቶች እንኳን ሳይቀሩ የተለዩበት ነበር። በፖለቲካው ዘርፍም ጥቁሮች የሀገራቸውን መሪዎች መምረጥም ሆነ በምክር ቤት ውስጥ ተሳታፊ የሚያደርጓቸው መብቶች አልነበሯቸውም። ዶክተር ማርቲን ሉተር ኪንግ ታዲያ ይህንን ትግል ሲመሩ ነገሮች በሙሉ አልጋ ባልጋ አልነበሩም። እንደውም ከነጭ ወጋ አጥባቂዎች የሚሰነዘሩ የግድያ ዛቻዎችና ማስፈራሪያዎች ይባስ ብሎም የቦምብ ጥቃት ሁሉ ደርሶባቸዋል። ይህ ሁሉ ቢሆንም ግን ጥቁሮች የትግል መንገዳቸውን እንዳይቀይሩ በስሜት ቀስቃሽ ንግግሮቻቸው በመጠቀም ያበረታቱ ነበር። በዚህ የተነሳም ከዚህ ቀደም ታይቶ በማይታወቅ መልኩ ጥቁሮች እጅግ ብዙ ሰና የሚባሉ ፖለቲካዊና ምጣኔ ሀብታዊ ድሎችን እንዲጎናጸፉ ማድረግ ችለዋል። ከስኬቶቻቸው መካከልም በሞንጎመሪ ካውንቲ የባስ ላይ አመፅን በመቀስቀስ ጥቁሮች ከነጮች እኩል በአውቶቡስ ላይ ተቀምጠው እንዲጓዙና ና እንዲሁም ደግሞ በህዝብ ትራንስፖርት ላይ እኩልነት እንዲኖር ማድረግ ችለዋል ሮፓውያን አቆጣጠር ከ1964 ሰዎች ዘር፣ ቀለም፣ ፆታ ላይ የተመሰረተ መድሎ እንዲቆም ያደረገው የሰብአዊ መብት እንዲከበር ያደረጉ ሲሆን በአመቱም በአውሮፓውያኑ አቆጣጠር 1965 የጥቁሮች የመምረጥ መብትና ሌሎች እጅግ ትላልቅ ድሎችን ተጎናጽፏል። ለእነዚህ ሁሉ ድሎቻቸው ታዲያ ዶክተር ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 የኖቤል የሰላም ሽልማትን ተቀብሏል። የዶክተር ማርቲን ሉተር ኪንግ የትግል ጉዞን ልዩ የሚያደርገውም መሳሪያ አንስቶ ከመጓዝ ይልቅ መሞት እንዳለ እያወቁ እንኳን የሰላም የእግር ጉዞዎች ማድረግ የምክር ቤት አባላትን ማግባባት ሰናይ የሆነ ስነ ምግባሮችን ማሳየት በፖለቲካ ውይይትና ክርክር ላይ የተመረኮዘ የትግል ህይወት መምረጣቸው ነው። በአንጻሩ ጥቁሮች ባለቻቸው ጥቂት መብት ተጠቅመው በሀገሪቱ ፖለቲካ ላይ ጫና እንዲያሳድሩ ለማድረግ በመንግስት መጓጓዣዎች መጠቀምን ማቆም ከተመረጡና ጥቁሮችን ከሚያገሉ ተቋማት ሸቀጦችን ከመግዛት መገደብን እንዲሁም ደግሞ ስራ ማቆም አድማን የመሳሰሉትን በማድረግ ድምጻቸው እንዲሰማ ጫና ማድረግ ችለዋል። ይሁን እንጂ እነዚህ የፖለቲካ ለውጦች ሰላም የነሳቸው ተቃዋሚዎቻቸው በአውሮፓውያን አቆጣጠር በሚያዘ 1968 ሜምፊስ ቴነሲ ላይ በመሳሪያ ተኩሰው ገሏቸዋል። ከእሳቸው ህልፈት በኋላ እስካሁን ድረስ ባለው ጊዜም ቢሆን የጥቁሮች መብት የተለያዩ ስርአታዊ መድሎዎች ውስጥ እያለፈ ይገኛል። በአውሮፓውያኑ የቀን አቆጣጠር በየአመቱ ወርሃ ጥር በገባ በሶስተኛው ሰኞ አሜሪካውያን የዶክተር ማርቲን ሉተር ኪንግ ጁኒየር መታሰቢያ ይዘክራሉ። ዶክተር ኪንግ በህይወት ኖሮ ቢሆን ኖሮ ትናንት እሁድ በአውሮፓ ጥር 15 2023 ዓ ም 94 ዓመታቸውን ያከብሩ ነበር። የአፍሪካ አሜሪካውያን የነጻነት አቀንቃኝ ሬቨረንድ ማርቲን ሉተር ኪንግ ጁኒየር አመታዊ ዝክረ በዓልም ካለፈው አርባ አንስቶ እስከ ዛሬ ሰኞ ድረስ እየታሰበ የሚገኝ ሲሆን በዓሉ በሀገር አቀፍ ደረጃ የፖለቲካ የእምነትና የማህበረሰብ አገልግሎት ድብልቅ ነው። በአትላንታ ከሚገኘው የኪንግ ማዕከል ዋና ስራ አስፈጻሚ የሆኑት የዶክተር ማርቲን ሉተር ኪንግ ሴት ልጅ በርኒስ ኪንግ ባለፈው አርብ ለት ባደረጉት ንግግር አብዛኞቹ አሜሪካውያን በዘር መሀል ያለን ሰላም በማስፈናና ፍትሐዊ የሆነ የሀብት ክፍፍል እንዲኖር የሚያደርገውን ሽግግር እንዲኖር ለማድረግ ኃይል እንዲሆኑ ጥሪ ያቀርበዋል። ከሰሞኑ በሚካሄዱ መርሃ ግብሮችም የሰብአዊ መብት መሪዎች ስብሰባና የወጣቶችና የጎልማሶች ስልጠና እንደሚኖርም ታውቋል። ፕሬዚዳንት ጆ ባይደን በትላንትናው ለት የማርቲን ሉተር ኪንግን ሕይወት ለመዘከር ታሪካዊ የተሰኘ ጉዞ ወደ አሜሪካ የነጻነት ቤተ ክርስቲያን ያደረጉ ሲሆን ዴሞክራሲ በአደገኛ ወቅት ላይ ነበር እናም የሲ የሲቪል መብቶች መሪ ህይወትና ትሩፋቶች መንገዱን ያሳየናል። ስለዚህም ትኩረት ልንሰጠው ይገባል ያሉ ሲሆን አሜሪካውያን ለማርቲን ሉተር ኪንግ ጁኒየር ሌጋሲ ትኩረት መስጠት አለባቸው ሲሉም አሳስበዋል። የማርቲን ሉተር ኪንግን መታሰቢያ ለመዘከር በተለያዩ የሀገሪቱ ክፍሎች መንፈሳዊና ፖለቲካዊ አገልግሎቶች የሚካሄዱ ሲሆን ከነዚህ መካከልም በሎስ አንጀለስ የሚኖሩትና ከአነስተኛ የጥቁሮች መንደር የተወጣጡ የሙዚቃ ኦርኬስትራዎች የመገናኛ ብዙኃንን ትኩረት ስም የኦርኬስትራ ቡድንም አብዛኛው በነጮችና እንዲሁም ደግሞ በተሻለ የኢኮኖሚ አቅም ላይ ያሉት ብቻ የሚያገኙትን በኦርኬስትራ የሙዚቃ ቡድን የመታቀፍ እድል በሁሉም ከተሞች ላይ ያሉ ጥቁሮች እንዲደርስ የጠየቀ ሲሆን የዛሬው ቀንም ይህንንና ሌሎች የጥቁሮች የመምረጥ መብቶች ያለ አግባብ የመታሰርና የመገደል ጉዳዮች ፍትህ እንዲያገኙ በጉልህ የሚጠየቅበት ነው። ከአሜሪካ ድምጽ ለተጠናቀሩ ዘገባ ኤደን ገረሙ ከዋሽንግተን ዲሲ። ኤደን እናመሰግናለን። በመቀጠል ደግሞ አጫጭር የሳምንቱን ስፖርታዊ ዜናዎች ኬኔዲ አባታ ያቀርብልናል። ሂውስተን ግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ኢትዮጵያውያን አትሌቶች ባለድል በሆኑበት የሂውስተን የግማሽ ማራቶን ውድድር በወንዶች ምድብ ልዑል ገብረ ስላሴ አሸንፏል። ትናንት እሁድ ጥር 7 2015 ዓ ም በዩናይትድ ስቴትስ ሂውስተን የተካሄደውን ይህን ውድድር አትሌት ልዑል አንድ ሰዓት ከ34 ሰከንድ በማጠናቀቅ ነው አንደኛ የወጣው። በሴቶች ምድብ ደግሞ አትሌት ህይወት ገብረ ማርያም ውድድሩን በቀዳሚነት ማጠናቀቅ ችላለች። አትሌቷ ርቀቱን አንድ ሰዓት ከዚ ሮ6 ደቂቃ ከ28 ሰከንድ ነው ያጠናቀቀችው። በስፔን ቫለንሲያ በተካሄደ የ10 ኪሎ ሜትር ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ አትሌት የዓለም ዘርፍ የኋላው አሸንፋለች። አትሌት የዓለም ዘርፍ ርቀቱን 29 ደቂቃ ከ19 ሰከንድ በሆነ ሰዓት በማጠናቀቅ ነው ባለድል የሆነችው። አትሌቷ የትናንቱን የ10 ኪሎ ሜትር ውድድር በራሷ ከተያዘው የዓለም ክብረ ወሰን ሰዓት በአምስት ሰከንድ ዘግይታ የገባች ሲሆን ክብረ ወሰኗን ማሻሻል ባለመቻሏ ቅር እንደተሰኘች መናገሯን ያለ የዓለም አትሌቲክስ መረጃ ያመለክታል። በውድድሩ የዓለም ዘርፍን ተከትለው በመግባት ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ የኬንያ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በቻን የአፍሪካ ዋንጫ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የቻን ውድድር በምድብ አንድ ከአልጄሪያ፣ ሞዛምቢክ እና ሊቢያ ጋር የተደለደለችው ኢትዮጵያ የመጀመሪያ የምድብ ጨዋታዋን ቅዳሜ ዕለት ከሞዛምቢክ ጋር አድርጋለች። በሞዛምቢክ ብሔራዊ ቡድን ላይ በተለይ በመጀመሪያው አጋማሽ ፍጹም የበላይነት የነበራቸው ዋሊያዎቹ በርካታ የግብ አጋጣሚዎችን መፍጠር ቢችሉም በአጨራረስ ድክመት ማለት ኳስና መረብን ማገናኘት ተስኗቸዋል ከረፍት መልስ ተሻሽለው የቀረቡት ሞዛምቢኮችም ግብ ሊሆኑ የሚችሉ ኳሶችን ሳይጠቀሙ ቀርተው ጨዋታው ያለምንም ግብ ዜሮ ለዜሮ ተጠናቋል ከኢትዮጵያ ና ሞዛምቢክ ጨዋታ በፊት የውድድሩን የመክፈቻ ጨዋታ ከሊቢያ ጋር ያደረገችው አስተናጋጇ አልጄሪያ ጨዋታውን አንድ ለዜሮ በሆነ ውጤት አሸንፋለች በምድብ ሁለት በተደረጉ ጨዋታዎች ደግሞ ሴኔጋል ኮት ዲቫርን አንድ ለዜሮ ስትረታ ኡጋንዳና ዲያር ኮንጎ ያለ ግብ በአቻ ውጤት ተለያይተዋል ሶስት ደግሞ ማዳጋስካር ጋናን ሁለት ለአንድ አሸንፋለች። የዘንድሮው የቻን አፍሪካ ዋንጫ ውድድር በአምስት ምድቦች ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ ሁለተኛ ጨዋታዋን ነገ ከአልጄሪያ ጋር ታደርጋለች። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሰናል የእንግሊዝ ፕሪምየር ሊግ መሪነቱን አጠናክሯል። አርሰናል ትናንት ምሽት የሰሜን ለንደን ተፎካካሪውን ቶተናምን ሁለት ለዜሮ በማሸነፍ የሊጉን መሪነቱን ወደ ስምንት ነጥብ ከፍ አድርጓል። በቶተናም ሜዳ በተካሄደው በዚህ የጎረቤታሞቹ ጨዋታ የአርሰናልን የማሸነፊያ ግቦች ሎሪስ በአስራ አራተኛው ደቂቃ በራሱ መረብ ላይ ሁለተኛዋን ደግሞ ኦዲጋርድ ሰላሳ ስድስተኛው ደቂቃ ላይ አስቆጥሯል። ከዚህ ጨዋታ አንድ ቀን ቀደም ብሎ ማን ማንቸስተር ሲቲ በከተማ ተቀናቃኙ ማንቸስተር ዩናይትድ በመሸነፉ አርሰናል ከውድድር ዓመቱ የሊጉ ግማሽ ጨዋታ በኋላ ከተከታዩ ጋር ያለውን የነጥብ ልዩነት ስምንት አድርሷል። ቅዳሜ እለት በማንቸስተር ደርቢ ሁለት ለአንድ ያሸነፈው ማንቸስተር ዩናይትድ ደግሞ ተከታታይ ጨዋታዎችን በማሸነፍ ተፎካካሪነቱን እያጎለበተ ነው። ዩናይትድ ከቅዳሜው የ18ኛ ጨዋታው ድል በኋላ ከአምናው ሻምፒዮን ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ አንድ አጥብቦ አራተኛ ደረጃ ላይ ተቀምጧል። ዘንድሮ በጠንካራ አቋም ላይ የሚገኘው ኒውካስል ዩናይትድ ደግሞ ፉልሃምን አንድ ለዜሮ በማሸነፍ አስራ ዘጠኝ ጨዋታዎችን አድርጎ ከዩናይትድ ጋር እኩል ሰላሳ ስምንት ነጥብ ቢኖረውም በግብ በልጦ ሶስተኛ ደረጃ ላይ ይገኛል። ከፕሪሚየር ሊጉ ውድድር መጀመር በፊት ለተጫዋቾች ግዢ ከፍተኛ ውጪ ቢያወጣም ወጥ አቋም ማሳየት የተሳነው ነው ቼልሲ ትናንት ክሪስታል ፓላስን አንድ ለዜሮ በመርታት ድል ቀንቶታል። ሌላው በአቋም መዋሸቅ ላይ የሚገኘው ሊቨርፑል ደግሞ በብራይተን ሶስት ለዜሮ በሆነ ሰፊ ልዩነት تشن فوال. በመጨረሻም ፊፋ ለ2022 ምርጥ ተጫዋችነት የሚፎካከሩ እጩዎችን ይፋ አድርጓል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2022 ምርጥ የፊፋ እግር ኳስ ሽልማት እጩዎችን ዝርዝር ይፋ ያደረገ ሲሆን ሊዮኔል ሜሲ ከወንዶች እጩዎች መካከል ጎልቶ የወጣ ስም ነው። የፊፋ ምርጥ ተጫዋችነት ሽልማትን በ2019 አንድ ጊዜ ያሸነፈው ሜሲ ሀገሩን በካታሩ የዓለም ዋንጫ ሻምፒዮን እንድትሆን ከማድረጉ ጋር ተያይዞ የ2022 ምርጥ ተጫዋችነት ክብርን እንደ እንደሚቀዳጅ በብዙዎች ተገምቷል። በአለም ዋንጫው ፍጻሜ ለፈረንሳይ ሀትሪክ የሰራው በፒኤስጂ የሜሲ የክለብ ባልደረባ የሆነው ኪሊያን ምባፔ ለአመቱ የፊፋ ምርጥ ተጫዋችነት ዋነኛው የሜሲ ተፎካካሪ እንደሚሆን ተጠብቋል። የባሎንዶር አሸናፊው ካሪም ቤንዜማ፣ ኬቪን ዴ ብሩይና፣ ኤርሊንግ ሃላንድ፣ አሽራፍ ሀኪሚ፣ ሮበርት ሎዋንዶውስኪ፣ ሳዲዮ ማኔ፣ ዩሊያን አልቫሬዝ፣ ሉካ ሞድሪች፣ ኔይማር፣ ሞሳላ፣ ጁድ ቤሊንግሃም እና ቪኒሽስ ጁኒየር ሌሎች እጩዎች ናቸው ናቸው። በሴቶች ምድብ ውስጥ ካሉ እጩዎች መካከል ሶስቱ ቤት ሜድ፣ ኬራ ዋልሽና ሊያ ዊሊያምሰን የአውሮፓ ሻምፒዮኗ የእንግሊዝ ስኬታማ ቡድን አባላት ናቸው። ከአጠቃላዩ አብራችሁን ስለቆያችሁ በእጅጉ እናመሰግናለን አድማጮቻችን። በመስተንግዶ ሀብታሙ ስዩም፣ በቅንብሮ ደግሞ ኤልያስ አስማረስ ከሆን አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።